The Voice of America <laughs> <D -O -A. laughs> You the Times, Radio <laughs> ያ መከላከያ እንዲጠብቅ ለምን አልተደረገም? ድንበር ለምን አልተጠበቀም? ድንበርን ጥሶ የሚገባ ጥላት ይህን ሁሉ እድል ከፍቶ በመስጠቱ ነው መንግስትን ተጠያቂ የምናደርገው። የመላ ኢትዮጵያ አንድነት ፓርቲ የህዝብ ግንኙነት ኃላፊ አቶ ሙሉጌታ አበበ ናቸው። ፓርቲያቸው በቅርቡ በጋምቤላ ለደረሰው ጥቃት መንግስትን ተጠያቂ ያደርጋል። መንግስት ኢትዮጵያ ከደቡብ ሱዳን ጋር በምትዋሰንበት ሰፊ ድንበር ላይ ሁሉ ወታደሮች ማቆም አይችልም ብሏል። ዝርዝሩን በዕለቱ አብይ ርዕስ ይዘናል። ጤና ስጥልን፣ የተከበራችሁ አድማጮቻችን እንደምናመሻችሁ። ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንድ ከዋሽንግተን ዲሲ በቀጥታ የሚተላለፈው የአንድ ሰዓት ፕሮግራም ነው። ዛሬ አርብ ሚያዝያ 21 ቀን 208 ዓ.ም ነው። ንጉሱ ታምሬ ፕሮግራሙን ይመራል። የምናስተናግዳችሁ ደግሞ ሰለሞን ክፍሌና ቆንጂ ይታየነን። መደበኛ የዕለቱ ቅንብሮችም ተሰናድተዋል። አብረንና መሽ ዘንድ የአክብሮት ግብዣችን ነው። አሁን የዓለም ዜና እናሰማለን። በድርቅ በተጠቁት የኢትዮጵያ አካባቢዎች ይብሱን ወደ ረሃብና የምግብ ዋስትና እጦት እንዳያቆለቁሉ ለመከላከል ይቻል ዘንድ ገበሬው በወቅቱ ዘር እንዲዘራ በአጣዳፊ የምግብ እርዳታ እንደሚያስፈልግ የተባበሩት መንግስታት የምግብና የእርሻ ድርጅት ፋኦ ተማጸነ። ድርጅቱ ባወጣው መግለጫ ዋናው የሰብል ወቅት በስድስት ሳምንት ጊዜ ውስጥ በሚገባበት በአሁኑ ጊዜ ገበሬው ለዘር የሚሆነው እህል እርዳታ ፈጥኖ ካልደረሰው በስተቀር ሀገሪቱ 85 ከመቶ ምግቧን በምታመርትበት የመኸር ወቅት ደህና ሰብን ለመሰብሰብ እንደማይቻል አሳስቧል። የኢትዮጵያ የምግብ ዋስትና ችግር እየተባባሰ ቢሆንም ለቀውሱ እየተሰጠ ያለው አናሳ ምላሽ አሳዛኝ መሆኑን የገለጸው ፋኦ። ድርጅቱ ለዚህ የአውሮፓውያን አመት 2016 ካቀረበው እርዳታ ተማጽኖ እስካሁን ያገኘው 15 ከመቶውን ብቻ መሆኑን አስታውቋል። ለረሃብ ለተጋለጡ ኢትዮጵያውያን ቤተሰቦች የሚያስፈልጋቸውን የእህል ዘር እርዳታ ለመስጠት በሁለት ሳምንት ጊዜ ውስጥ 10 ሚሊዮን ዶላር እንደሚያስፈልገውም ፋዎ አስታውቋል። የፋኦ የኢትዮጵያ ተጠሪ አማዱ አላሁሪ ዲያሎ በመግለጫቸው ለተጋላጭ ቤተሰቦች የምግብ ዋስትናቸውን ለማሻሻል እና ራሳቸውም በምግብ የመቻል አቅማቸውን ለማረጋገጥ መጪው የመኸር ወቅት ወሳኝ መሆኑን አሳስበዋል። የደቡብ ሱዳን ፕሬዝደንት ሳልቫኪር አዲስ የብሔራዊ አንድነት መንግስት መስርተዋል። ፕሬዝዳንቱ ካቢኔውን ያውጣጡት በእርስ በርስ ብጥብጥ ውስጥ ባላንጣ ሆነው ሲዋጉ ከሰነበቱት ወገኖች መሆኑ ታውቋል። ፕሬዚደንት ኪር ከሾሟቸው 30 ሚኒስትሮች 14ቱ የወጡት ከቀድሞው ተቀናቃኝ ሪያክ ማቻር ወገን ነው። ሚኒስትሮቹ ዛሬ ዋና ከተማይቱ ጁባ ላይ ቃለ መሐላ ፈጽመዋል። የአዲሱ መንግሥት ምስረታ ባለፈው ነሐሴ የተፈረመውን የሰላም ስምምነት ተግባራዊ ለማድረግ የሚያስችል አንድ ታላቅ እርምጃ እንደሆነ እየተነገረ ነው። አዲሱ የብሔራዊ አንድነት መንግሥት ዛሬ የመጀመሪያ ስብሰባውን አካሂዷል። መንግስት በእርስ በርሱ ጦርነት ወቅት ጠላቶች የነበሩትን ሰዎች ያቀፈ ሲሆን ሀገሪቱ እንድታገግም ከተፈለገ አብሮ መስራት ግድ ይላቸዋል። ዘጋቢያችን ጄሰን ፓቲንኪን ከጁባ ላከውን ዘገባ አዳነች ፍሳሀዬ ታቀርበዋለች። የደቡብ ሱዳን ተቀናቃኝ ፖለቲከኞች ለሁለት ተኩል ዓመታት ያህል የእርስ በርስ ጦርነት ሲካሄድ ከቆየ በኋላ ለወራት ያህል ሲጓተት የቆየውን የሽግግር መንግሥት ለመመስረት በቅተዋል። ፕሬዚደንት ሳልቫ ኪር ዛሬ ሰላሳ የካቢኔ ሚኒስትሮች ቃለ መሐላ እንዲፈጽሙ አድርገዋል። ከእነሱም አሥራ አራቱ አሁን ተቀዳሚ ምክትል ፕሬዚደንት በሆኑት የአማጽያኑ መሪ ሪያክ ማቻር እና በሌሎች የፖለቲካ ቡድኖች የተመረጡ ናቸው። የሽግግር መንግሥት መመስረቱ ፕሬዚደንት ኪርና ማቻር በዓለም አቀፍ ተጽዕኖ ከስምንት ወራት በፊት የፈረሙትን የሰላም ስምምነት ለመተግበር ወሳኝ ነው። ማቻር ዛሬ ለሚኒስትሮች መማክርት ባደረጉት ንግግር በጦርነት የተበጣጠቀችው ሀገር ኢኮኖሚ እንዲያገግም ጦርነት መቆም አለበት ብለዋል። እንደኔ ከሆነ ይህ የሚኒስትሮች መማክርት የሚገጥመው ተግዳሮት ሀገሪቱን የማረጋጋት ጉዳይ ነው። እኛም ጉዳዩን ለሚኒስትሮቹ መማክርት ብቻ አንተወውም፣ የሁላችንም ስራ መሆን አለበትና ፕሬዚደንት ኪር ደግሞ እርቅ ለማውረድ ሲባል በህዝቡ መካከል ያለውን ምሬት ወደ ጎን እንዲተው አሳስበዋል። ይቅር ስለመባባል ጉዳይ ያለኝ ትንሽ እውቀት እንደሚነግረኝ ይቅር ስትል ምሬቱን ትረሳዋለህ። እኛ የሚያስፈልገን ደግሞ ይህ ነው። ሁለቱም ወገኖች የፈረሙት የሰላም ስምምነት የሽግግር መንግስት የኢኮኖሚና ወታደራዊ ለውጦች እንዲያደርግ በ30 ወራት ውስጥ ምርጫ እንዲካሄድ እንዲሁም በእርስ በርሱ ጦርነት ወቅት የጭካኔ ተግባር በመፈጸም የሚከሰሱትን ለፍርድ በማቅረብ ተግባር እንዲተባበር ይጠይቃል። የአፍሪቃ ህብረት የጭካኔ ተግባር በመፈጸም የተከሰሱትን ለመዳኘት ችሎት እንደሚመሰርት ባለፈው ዓመት አስታውቋል። መርማሪዎች ሁለቱም ወገኖች የግድያ፣ የሶቀቃ፣ የዘረፋና የጾታ ጥቃት መፈጸማቸውን እንዳረጋገጡም የአፍሪቃ ህብረት ጨምሮ ገልጿል። በሀገሪቱ ሰላም ተረጋግጦ የመልሶ ግንባታው ይጀመር ዘንድ አፋጣኝ ዓለም አቀፍ እገዛ የሚሹ መሆናቸውን መሪዎቹ ይፋ አድርገዋል። በመጽሄት ክፍለ ጊዜ ዘገባ እናክልበታለን። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በደቡብ አፍሪቃ ፕሬዚደንት ጄኮብ ዙማ ላይ ተመስርተው የነበሩ 800 የሚሆኑ የሙስና ክሶች እንዲሰረዙ የዛሬ ሰባት ዓመት መወሰኑ ብልህነት የጎደለው ነበር ሲሉ የፕሪቶሪያ ከፍተኛ ፍርድ ቤት ዳኛ ዛሬ በይነዋል። ዳኛው ኦብሬ ሌድዋባ ዛሬ በሰጡት ቃል ክሶቹ እንደገና ሊቀሰቀሱ ይገባል ብለዋል። ችሎቱ ዛሬ ያወጣል ተብሎ ሲጠበቅ የዋለው ውሳኔ ምናልባት ዙማ ስልጣን እንዲለቁ ግፊት ሳያበረታ አይቀርም እየተባለ ነው። ባለፈው መጋቢት መጨረሻ አካባቢ የሀገሪቱ ጠቅላይ ፍርድ ቤት ባሳለፈው ውሳኔ ዙማ በግል ቤታቸው ውስጥ በመንግስት ወጪ የመዋኛ ገንዳና አነስተኛ የቲያትር መመልከቻ አዳራሽ እንዲገነባ ማድረጋቸው ሕገ መንግስቱን የሚጥስ እንደሆነ አሳውቆ ዙማ የደህንነት ጥበቃቸውን ለማጠናከር ተብሎ ለስራው የወጣውን ሳይጨምር ለመንደላቀቂያ ግንባታ የዋሉትን 20 ሚሊዮን ዶላር መልሰው ይክፈሉ ብሎ ወስኖ ነበር። ዙማ ስለተፈጠረው ሁኔታ ይቅርታ ጠይቀው ስራው የተከናወነው ሆን ብለው ለማጥፋት አስበው ሳይሆን ከቅን አስተሳሰብ በመነጨ እንደነበረ ገልጸው ነበር። ዙማ የዳኛ ውሳኔ ላይ ይግባኝ ይጠይቁ ወይም አይጠይቁ ከቢሮቸው የወጣ መግለጫ የለም። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የአሜሪካ ጦር ሰራዊት የአፍሪካ እዝን አፍሪኮም የባህር ወለድ ጦር ሌተና ጀነራል ቶማስ ዋልድሃውዘር እንዲመሩት ሾመዋቸዋል። ጀነራሉ አፍሪኮምን ለመምራት እጅግ ብቃት ያላቸው ናቸው ሲሉ የመከላከያ ሚኒስትሩ አሽተን ካርተር ተናግረውላቸዋል። ሚኒስትር ካርተር ባወጡት መግለጫ የጀኔራል ዋልድሃውዘርን የመሪነት የአመራር ጥበብና ወታደራዊ ልምድ አድንቀዋል። ጀነራሉ እንደ አውሮፓን ዘመን አቆጣጠር በ2001 ዓ ም ከመስከረም አንድ የሽብርተኞች ጥቃት በኋላ ወደ አፍጋኒስታን ከዘመቱት የዩናይትድ ስቴትስ ኃይሎች አንዳንዶቹን የመሩ ናቸው። ሹመታቸው በመወሰኛው ምክር ቤት ይሁንታ ካገኘ በታላቅ አክብሮት የሚታዩትን የአፍሪኮ ማዛዥ ጀነራል ዴቪድ ሮድሪጌዝን ይተካሉ። የዩናይትድ ስቴትሱ አፍሪካ እዝ ዋና ትኩረት የአፍሪካን ወታደራዊ ኃይሎች የሶማሊያውን አልሻባብ፣ የናይጄሪያውን ቦኮ ሃራምና የሊቢያን የእስልምና መንግስት ቡድን ጨምሮ ጽንፈኛ ቡድኖችን መዋጋት እንዲችሉ ስልጠና መስጠት ነው። የመከላከያ ሚኒስትር አሽተን ካርተር ባወጡት መግለጫ የአፍሪኮም አባላት ከአፍሪካ ሀገሮች ጋር የአጋርነት ብቃትን በማጠናከርና የአህጉሪቱ ኃይሎች የአይሲልንና ሌሎች ጽንፈኛ ቡድኖችን መስፋፋት መዋጋት እንዲችሉ አቅማቸውን ለመገንባት በየዕለቱ ታላላቅ ወሳኝ ተልእኮችን ያከናውናሉ ብለዋል። አዲስ ውጩ ተሿሚ ጀነራል ሮድሪጌ ላለፉት ሶስት ዓመታት የተጫወቱትን ብርቱ አመራር እንደሚቀጥሉ እተማመንባቸዋለሁ ሲሉም የመከላከያ ሚኒስትሩ አክለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ሶሪያ አሌፖ ከተማ ውስጥ በህጻናት ሆስፒታል ላይ በደረሰው የአየር ጥቃት ቁጣቸውን ገልጸዋል። ጥቃቱ የፕሬዝደንት ባሻር አልአሳድ ኃይሎች ድርጊት ነው በማለትም የውጭ ጉዳይ ሚኒስትሩ ኬሪ በቀጥታ ወንጅለዋል። በአማጽያን ቁጥጥር ስር ባለችው አሌፖ ከተማ ትናንት ሐሙስ በደረሰውና ና በድንበር አልባ ሐኪሞች ቡድን የሚታገዘውን የህጻናት ሆስፒታል በአወደመው ጥቃት ቢያንስ ሀያ ልጆች ተገድለዋል። የአየር ጥቃቱ ባለፉት 24 ሰዓታት ውስጥ በሶሪያ መንግስት ኃይሎችና ና በአማጽያኑ መካከል በተካሄደው ከስልሳ የሚበልጡ ሰዎች የተገደሉበት ውጊያ አካል እንደሆነ ነው የተመለከተው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ የአሳድ ዋና አጋር የሆነችው ሩሲያ ጥቃቶቹን ባላት ተሰሚነት ተጠቅማ እንድታስቆም አሳስበዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ዜናዎቹን አደመጥን። አሁን የዕለቱ አብይ ርዕስ። ከደቡብ ሱዳን የመጡ የሙሩሌ ጎሳ ታጣቂዎች በጋምቤላ ክልል ጥቃት የፈጸሙት በመንግሥት ድክመት ነው ሲል የመላ ኢትዮጵያ አንድነት ፓርቲ መኢአድ ከሷል። ፓርቲው ሰሞኑን ባወጣው መግለጫ መንግሥት ለዜጎቹ ተገቢውን ጥበቃ አላደረገም ብሏል። የመንግሥት ባለሥልጣናት ሰሞኑን በሰጧቸው አስተያየቶች እንደነዚህ አይነቶቹን ወቀሳዎች ሲያስተባብሉና ተጨባጩን ሁኔታ እንደማያንጸባርቁ ሲገልጹ ቆይተዋል። እስክንድር ፍሬው የመያድን የህዝብ ግንኙነት ኃላፊ አቶ ሙሉጌታ አበበን አነጋግሯል። በጣም አመሰግናለሁ ስለ ጊዜዎት አቶ ሙሉጌታ አበበ፣ የመላው ኢትዮጵያ አንድነት ድርጅት መያድ የህዝብ ግንኙነት ኃላፊ። እንግዲህ ከደቡብ ሱዳን የመጡ የሙሩሌ ጎሳ ታጣቂዎች በጋምቤላ ክልል በኑዌር ዞን የተለያዩ ወረዳዎች ባደረሱት ጥቃት ከሁለት መቶ በላይ ሰዎች ተገድለዋል። አንድ መቶ ሀያ አምስት ሴቶችና ህጻናትም ተጠልፈው ተወስደዋል። ሰሞኑን ይህንን አስመልክታችሁ ባወጣችሁት መግለጫ በመንግስት ላይ ከበድ ያለ ወቀሳ ሰንዝራችኋል። ምንድን ነው የመግለጫችሁ ሂደት? መጀመሪያ ከዚህም ጀምር፣ መግለጫችን ምንድን ነው? እርሱም ራሱ መደፈር በሌለብን ነገር መደፈራችን እጅግ አዘናችንን እጥፍ ድርብ ያደርገዋል ነው የሚለው የመግለጫው እርስ እራሱ አንዲት ሉዓላዊት ሀገር በእንዲህ አይነት የማትታወቅ ኢትዮጵያ ያደግንባት የተወለድንባት የኖርንባት እንዲሁም ታሪክ የተረከብንባት እስከማትመስል ድረስ ነው የተሰማን። ሀዘን እና የሀገሪቱ መደፈር የዜጎቹ አላ አላግባብ ህይወት መጥፋት፣ ደም መፍሰስ፣ እንዲሁም ደግሞ ክፉና ደግ ለይተው የማያውቁ ህጻናት በግዞት ተይዘው አሁን ምን እንዳሉ ምን ላይ እንዳሉ በማይታወቅበት ሁኔታ ላይ ሀገር እዚህ ደረጃ መድረሱ እጅግ መያድን መያድን ብቻ አይደለም የኢትዮጵያን ህዝብ ሁሉ ያሳዘንና የመያድን አባላት እንዲሁም አመራሮቹን ከመቼውም በላቀ መልኩ ቁጭት ውስጥ የከተተ እንደሆነ ነው መግለጫችን የሚያብራራው። መንግስት ላይ የሰነዘራችሁት ወቀሳ መንግስት ምን አላደረገም የሚል ነው። ለምንድን ነው ለዚህ አሁን ለደረሰው ጥቃት መንግስትን ተጠያቂ ያደረጋችሁ? በጣም ጥሩ። ሲጀመር አንዲት ሀገር በጠንካራ መከላከያ አለኝ ብላ የምትናገር ሀገር ከአፍሪካ ሀገር ሁሉ ተለይታ ኢትዮጵያ በዚህ በጀግንነትና ኩሩ በሆነ ባህሪዋና ባህሏ የምትታወቅ ሀገር ይህንን ያክል ሁለት መቶ ስምንት ሰው እስከሚሞት በርካታ ከብቶች እስከሚነዱ እነዚህ ህፃናት ታፍነው እስከሚወሰዱ አንዲትን የአንዲትን ሀገር ድንበር ጥሶ የሌላው አካል ሌላው ሀገር ላይ ሉዓላዊት ሀገር ላይ ገብቶ ይህ ሁሉ እስከሚደረግ ድረስ ያ መከላከያ የት ሂዷል? ያ መከላከያ እንዲጠብቅ ለምን አልተደረገም? ድንበር ለምን አልተጠበቀም? ድንበርን ጥሶ የሚገባ ጠላት ይህን ሁሉ እድል ከፍቶ በመስጠቱ ነው መንግስትን ተጠያቂ የምናደርገው። መከላከያው ኃላፊነቱን ባለመወጣቱ፣ መንግስትም እንደ መንግስት የፌዴራል መንግስትም የክልሉ መንግስትም ይህንን ኃላፊነታቸውን አለመወጣታቸው፣ እንዲሁም ደግሞ ከተከሰተም በኋላ አሁን ያሉበትን ምንም አይነት ያጸፋ መልስና እርምጃ እንዲሁም ለህዝብ ጥያቄ መልስ የሚሰጥ ለኢትዮጵያም ሉዓላዊነቷን የሚያስከብር ማንነቷን የሚያሳውቅ ምንም አይነት ውሃ የሚቋጥር ነገር ባለማየታችን እጅግ በጣም ከምንም በላይ ተጠያቂ ነው ብለን የምንለው ከዚህ አንጻር ነው። እንግዲህ ከመንግስት ወገን የተሰጡ አስተያየቶችን ልንገሮት። ለምሳሌ የኮሚኒኬሽን ጉዳዮች ሚኒስትሩ አቶ ጌታቸው ረዳ ደቡብ ሱዳን እና ኢትዮጵያ ሰፊ ድንበር የሚጋሩ መሆናቸውን ድንበሩ ሙሉ በሙሉ በመከላከያ ሰራዊት ታጥሮ ይጠበቃል ማለት እንዳልሆነ ሰሞኑን ለሪፖርተር ጋዜጣ በሰጡት ቃለ መጠይቅ ገልጸዋል። ምንድን ነው ክፍተቱ? እርሳቸው እንግዲህ ሰፊ ድንበር ነው የምንጋራው፣ ሙሉ በሙሉ የሚጠበቃል ማለት አይደለም ነው የእርሳቸው አስተያየት። ደቡብ ሱዳን የተለየችው ከሰሜን ሱዳን እንጂ እኮ ከኢትዮጵያ አይደለም። ከኢትዮጵያ በእርግጥ በተለያዩ አቅጣጫዎች እና በረጅም ሰፊ ቦታ በድንበር እንጋራለን። በድንበር የምንጋራው ሀገር ግን የኢትዮጵያ ግዛት ወይም የኢትዮጵያ ወዳጅ ነው ማለት አይቻልም። አንድ ሀገር እንደ ሀገር ድንበሯን ልታስጠብቅ ይገባታል፣ የትኛውንም ያክል ሰፊ ግዛት ብንጋራም አገሪቱ ኢትዮጵያ፣ የእኛ ሀገር ድንበሯን ልታስከብር እና ዜጎቿን ልትጠብቅ እየተገባት ባለመቻሏ፣ ይሄ ምክንያት አይደለም። ሰፊ ድንበር ስለምንጋራ ነው የሚለው ለምን? ሌሎቹን ድንበሮች እኮ በሰሜን ሱዳን በኩል እኮ ጎንደርና እስከ ሁመራ ድረስ ዜጎቹ እንኳን በነጻነት መንቀሳቀስ እስከማይችሉ ድረስ ሰራዊት ከማሰር በዚህ በደቡብ ሱዳንም በሌሎቹም አጎራባች ሀገሮች ድንበር የሚጠብቅ ሰራዊት ለምን አልተቀመጠም? ነው ይሄ ምክንያት አይደለም። እዚህ ላይ አቶ ሙሉጌታ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጥቃቱ ከተፈጸመ በኋላ ለህዝብ ባስተላለፉት መልእክት የደቡብ ሱዳን መንግስትም ሆነ ተቃዋሚዎቹ በሳልቫኪር ማያርዲት የሚመራው የደቡብ ሱዳን መንግስትም ሆነ በሪያክ ማቻር የሚመሩት ተቃዋሚዎች እጃቸው እንደሌሉበት አረጋግጠናል ብለዋል። በእናንተ እምነት የፖለቲካ አጀንዳ አለበት ጥቃቱ ላይ ጥቃቱ የፖለቲካ አጀንዳ ያዘለ ነው ብላችሁ ነው የደመደማችሁት? አይደለም እኛ የፖለቲካ አጀንዳ አለው ጥቃቱ ብለን መደምደም አንችልም። ለምንድን ነው አጎራባች ሀገር ገብቶ ይሄንን እንደፈጸመው? ጠቅላይ ሚኒስትሩ ራሳቸው ይሄንን ቃል በሰጡበት መሰረት እኮ የመጀመሪያ ቀን መግለጫ ሲሰጡ ያሉት ምንድን ነው? መከላከያ ሀይላችን የገባበት ገብቶ ከዱባ ከደቡብ ሱዳን መጥተው ይሄን ጥቃት የፈጸሙ ዜጎች በዜጎቻችን ላይ ጥቃት የፈጸሙትን ዋጋ ይከፍላል፣ የገቡበት ገብቶ አንቆ ያመጣቸዋል ነበር ሲሉ የነበረው ስለዚህ ይሄ ቃል የት ሄዶ ነው? ዛሬ አሁን የፖለቲካ አጀንዳ ነው የዚህ ነው። እንደውም አሁን ያድግ በያዘው በዚህ በተፈጠረው ችግር ዝም ማለቱ ራሱ የተፈጠረውን ችግር እንደ ፖለቲካ ባላንስ መስሪያ ወይም ማረጋጊያ አድርጎ ተጠቅሞበታል ብለን ነው የምናምነው። በዚህ ላይ ግን አሁንም በመንግስት ወገን የተሰጠ አስተያየት ላስታውስዎት እና አሁንም የኮሚኒኬሽን ጉዳዮች ሚኒስትሩ ሕጻናት የታገቱ በመሆኑ የሚወሰደው እርምጃ ጥንቃቄ በተሞላበት መንገድ መሆን ይኖርበታል ነው ያሉት እና ምናልባት እነዚህ ነገሮች ከግምት ገብተው ይሆን? እናንተ መግለጫችሁን ስታወጡ እዚህ ድምዳሜ ላይ ስደርሱ በእርግጥ እኛ አሁን ኢትዮጵያ ዓለም አቀፍ ህግን በሚጻረር መልኩ የኃይል እርምጃ እንድትወስድ አይደለም። ዓለም አቀፍ ህጉን በጠበቀ መልኩ ግን ማድረግ የሚገባትን የዲፕሎማሲ ሊሆን ራስን የማስከበር እርምጃ አልወሰደችም ነው እኛ ያካተት ነው መግለጫችን ላይ የዓለም አቀፍ ህጉን በቃሰ መልኩ እርምጃ ትውሰድ የሚል እምነት የለንም። እዚህ ላይ የመጨረሻ ጥያቄ አድርገዋለሁ አቶ ሙልጌታ ከዚህ በኋላ አሁን የተፈጠረውን ሁኔታ በተመለከተ ማለት ነው፣ ምን አይነት እርምጃዎች መወሰድ አለባቸው ከመንግስት ውስጥ የሚጠበቀው ምንድን ነው ትላላችሁ? ማጠቃላይ አርገዋለሁ። የኢትዮጵያን ሉዓላዊነት የሚያስከብር የኢትዮጵያን ባህልና ቋንቋ የኢትዮጵያን አንድነት የሚያስከብር እርምጃ ህገ መንግስቷ በሚፈቅደው እና አለም አቀፍ ህግ በሚፈቅደው መሰረት መንግስት እርምጃ አለበት ብለን እናምናለን። ስደተኞች እንኳን ሳይቀር አሁን በቅርብ ጊዜ ወጥተው ገንፍለው በኢትዮጵያውያን ላይ የተወሰደው እርምጃ እጅግ የሚያሳዝን ነው። የኢትዮጵያ ዜጎች የዜጎች ጥበቃ ከዜሮ በታች የወረደ ዜጎች እንደ ዜጎች ስላልታዩ መንግስት ለዜጎቹ ቅድሚያ ሰጥቶ ጥበቃ ሊያደርግላቸው ይገባል። ለሚነሱት ጥያቄዎች መፍትሄ መስጠት እንኳን ባይችል ይህ ከአጀንዳ ነው ቢሉት እንኳን ዜጎች እንዴት በስደተኛ እንኳን አንድ የአንዲት ሀገር ስደተኛን አስጠግታ የምታኖር ሀገር በስደተኛ እርምጃ ሲወሰድባት እንኳን መንግስት እንዴት እንደ መንግስት አይሰማውም? እንዴት እንደ መንግስት አይሰራም? ይህንን ነው ማስተላለፍ የምፈልገው። አቶ ሙሉጌታ አበበ የመላ ኢትዮጵያ አንድነት ድርጅት መኢአድ የህዝብ ግንኙነት ኃላፊ በጣም አመሰግናለሁ። ስለ ጊዜ አመሰግናለሁ። ለመጽሔት ክፍለ ጊዜ ወደ ተሰናዱት ዘገባዎች ስንሻገር ሁለት ዓመት ተኩል የዘለቀው ጦርነት የደቡብ ሱዳንን የምጣኔ ሀብት ክፉኛ አድቅቆታል። በዚያች ሀገር ሰላም ተረጋግጦ የመልሶ ግንባታው ይጀመር ዘንድ አፋጣኝ ዓለም አቀፍ እገዛ የሚሹ መሆናቸውን መሪዎቹ ይፋ አድርገዋል። ይሁንና ጉዳዩ ምናልባት ሳይወሳሰብ እንደማይቀር በመግለጽ ጄሰን ፓቲንኪን ከጁባ ያደረሰን ዘገባ አለ። አሉላ ከበደ ያቀርባል። ደቡብ ሱዳን በአውሮፓ የዘመን አቈጣጠር ባለፈው 2011 ዓ.ም ነፃነቷን ስትቀዳጅ የነዳጅ ሀብቷ ከባለጠጋ መንግስታት ሰልፍ አስገብቷት ነበር። ለሁለት ዓመት ተኩል በጦርነት ከታመሰች በኋላ ግን እነሆ ከጎስቋሎቹ ተራ ከድሆቹም እጅግ ከነጡቱ መካከል ተገኘች። በውጊያው ሳቢያ የነዳጅ ምርቷ በግማሽ ቀነሰ። የዓለም የድፍድፍ ዘይት ዋጋ ማሽቆልቆሉም ድርብ ጉዳት ሆነ። የሀገሪቱ ፓውንድ ምንዛሪ ተመን በዘጠና ከመቶ አሽቆለቆለ፣ ግሽበቱ ሰማይ ጠቀሰ። ፕሬዚደንት ሳልቫኪርና ምክትላቸው የቀድሞዎቹ አማጺያን መሪ ሪያክ ማቻር ውጊያው ይቆም ዘንድ የታመነውን የብሔራዊ አንድነት መንግሥት ዛሬ አቋቁመዋል። ይሁን እንጂ ድህነት የበረታባት ደቡብ ሱዳን አዲሱ መንግሥቷ ሥራውን እንዲያቀላጥፍ የሚያስችለው ጥሪት የለውም። ፕሮፌሰር ሪያል አው በጁባ ዩኒቨርሲቲ የምጣኔ ሀብት መምህር ናቸው። አዲሱ መንግሥት ሀገሪቱን ማስተዳደር እንዲችል የበጀት ድጋፍ ማግኘት እንደሚኖርበት ይናገራሉ። ፕሬዚደንት ኪርና ምክትላቸው ማቻር ዓለም አቀፉን የገንዘብ ድርጅት ጨምሮ የዓለም ማኅበረሰብን እርዳታ ጠይቀዋል። የበጀት ድጋፍ የማግኘታቸው ነገር በከፊል የሚወሰነው ታዲያ ዩናይትድ ስቴትስ እንግሊዝና ኖርዌይን በመሳሰሉት ለጋሾች ነው። ሦስቱ ሀገሮች የሽግግር መንግሥቱን እንደግፋለን ሲሉ ቀድመው ቃል ገብተዋል። የሚያሰጋቸው የሙስና ጉዳይና የሚሰጠው እርዳታ ተመልሶ ውጊያውን ለማቀጣጠል ያለመዋሉ ጉዳይ ነው። ባለፉት ሁለት ዓመታት ደቡብ ሱዳን ለጦር መሳሪያ መግዣ በምታውለው እጅግ ከፍተኛ ወጪ ሳቢያ ለጤና አገልግሎትና ለትምህርት የምትመድበውን በጀቷን በእጅጉ ቀንሳለች። ሐኪሞች ለወራት ደሞዝ ሳይከፈላቸው በመቅረቱ የሥራ ማቆም አድማ ለማድረግ ተገደዋል። የህዝብ ጤና ተቋማት የመድኃኒት አቅርቦት የላቸውም። በደቡብ ሱዳን የእንግሊዝ አምባሳደር ቲም ሞሪስ ለጋሾቹ አገሪቱ በገንዘብ አያያዝ በኩል የሚታይ ለውጥ ስታደርግ ማየት ይሻሉ ነው የሚሉት። ጠቀም ያለ ዓለም አቀፍ የገንዘብ ድጎማም ሆነ ብድር ልታገኝ የምትችለው የፖሊሲ ለውጥ ማሳየት ስትችል ነው። ያ እሁን ባልሆነበት ግን ዓለም አቀፉ የገንዘብ ድርጅት አይኤምኤፍም ሆነ ሌሎች ዓለም አቀፍ የገንዘብ ተቋማት ዝም ብለው አይሳተፉም። ወጪን መመጠንና ቁጥጥር ግድ ናቸው የሚሉት አምባሳደር ሞሪስ በጦርነቱ ወቅት የሰብአዊ መብቶች ጥሰቶችን ፈጽሟል ለሚሉት የደቡብ ሱዳን ጦር ሰራዊት ድጋፍ አገራቸው እንደማትሰጥ ተናግረዋል። የደቡብ ሱዳን የገንዘብ ሚኒስትር ዴቪድ ዴንግ አቶር በይ በሰጡት ምላሽ መንግስታቸው የፖሊሲ ለውጦቹን ተግባር ላይ እንደሚያውል እርግጠኛ መሆናቸውን ገልጸዋል። ዓለም አቀፉ ማህበረሰብ በተለይም ደግሞ አይኤምኤፍና የዓለም ባንክ ውዲህ መጥተው ለደቡብ ሱዳን እቅድ ለመንደፍ ተዘጋጅተዋል። እርግጥ ነው ይህ የሚሆነው በርካታ ሁኔታዎች መሟላታቸውን ተከትሎ ይሆናል። ታዲያ የነኚህ ነገሮች መሟላትን የሚጠብቁ ሁኔታዎች መኖር ለእኛም ጥሩ ነው፣ ምክንያቱም ያን ለማሳካት ሁላችንም እንነቃነቃለንና። ያ ስለ መሳካቱ የሀገሪቱ ፖለቲከኞች የደቡብ ሱዳንን የገንዘብ አያያዝ በማሻሻል በኩል የተዋጣ ስራ መስራት ስለመቻላቸው ጥርጣሬ ያላቸው ባለሙያዎች አሁንም አሉ። የፕሬዚደንት ኪርና የምክትላቸው ማቻር መንግሥት ያን ጥርጣሬ ውድቅ የሚያደርግ ስራ መስራት የመቻላቸው ጉዳይ ከሁሉ በፊት የብሔራዊ አንድነት መንግሥቱ ስር መያዝና ለመያዙን የሚከተል ነው የሚሆነው። ቀደም ያለውን የመጽሄት ጊዜ ክፍለ ጊዜ ዘገባ አሉላ ከበደ ያቀርባል ብለን ነበር፣ በሶሎሞን አባተ ነው የቀረበው። ወደሚቀጥለው ዘገባ ስናልፍ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ለመካከለኛው ምስራቅ የአሜሪካ ድምጽ ቴሌቪዥን አገልግሎት በሰጡት ቃለ ምልልስ ለክልሉ የፖለቲካና የኢኮኖሚ ለውጥ በማምጣት የአካባቢውን ሀገሮች አመስግነዋል። ሬይዝ ዮር ቮይስ ለተባለው የቴሌቪዥን ስርጭት ብቻ በሰጡት በዚህ ቃለ ምልልስ ዳኢሽን ስለሚዋጋው ይቅርታ፣ ስለሚዋጋው ዓለም አቀፍ ጥምረት ስለ ሳዑዲ አረቢያ ሚና መውጣት ስለ መሪዎች አስፈላጊነትና ኢራቅ ውስጥ የፖለቲካ ለውጥ ስለማስፈለጉ ተናግረዋል። ትዝታ በላቸው ዝርዝሩን ይዛለች። ከአልሁራ ጋር ባደረጉት ቃለ ምልልስ ጅምር ላይ ውጭ ጉዳይ ሚኒስትር ኬሪ በመካከለኛው ምስራቅ ሰላም ለማውረድ ተሳትፏቸው የዩናይትድ ስቴትስ ወዳጅ አገሮችን ሁሉ አመስግነዋል። 66 የዓለም አገሮች ዳዕሽን ለማጥፋት የሚደረገው ዓለም አቀፍ ጥረት አካል እንደሆኑ ጠቅሰው የመካከለኛው ምስራቅ አገሮች ግን ጥልቅ ተሳትፎ አላቸው ብለዋል። አሸባሪውን ቡድን ለማጥፋት በሚቀርቡ ተከታታይ ሀሳቦችም እርምጃ እየታየ መሆኑን ኬሪ ተናግረዋል። ከያቅጣጫው ለዳይሽ የሚመጣውን እርዳታ ለማስቆም እየሠራን ነው። ወጣቶች አሸባሪውን ቡድን እንዳይቀላቀሉ ዳይሽ ከሚያቀርባቸው ሐሳቦች ተቃራኒ የሆኑትን የሚያስተምሩ በርካታ ማኅበራዊ መገናኛ ብዙሃን ተዘርግተዋል። እስላማዊ መንግስት የተባለውን ቡድን ለማጥፋት ሳዑዲ አረቢያ ቁልፍ ሚና እንደነበራት አስታውሰው፣ በአሁኑ ጊዜ ከየግል ባንካቸው ዳዕሽን የሚደጉሙትን ዜጎቿን በማስቆም እንደምትረዳም የአሜሪካ አስተዳደር ተስፋ ያደርጋል ብለዋል። አንዳንድ የፕሬዚደንት ኦባማ አስተዳደርን የመካከለኛው ምስራቅ ስትራቴጂ የሚተቹ የዩናይትድ ስቴትስ ምክር ቤት አባላት በትላንቱ የመወሰኛው ምክር ቤት የመሳሪያ አገልግሎት ኮሚቴ የምስክርነት ወቅት የመከላከያ ሚኒስትሩ አሽካርተርን የአሜሪካን ስትራቴጂ በመንቀፍ በጥያቄ አፋጠዋል። ሴናተር ጆን ኬር መኬን ለምሳሌ ከፍተኛ ቁጥር ያለው የዓለም ጣምራ እግረኛ ጦር ወደ መካከለኛው ምስራቅ በመላክ ዳኢሽን ማጥፋት አስፈላጊ እንደሆነ ይናገራሉ። የፕሬዝደንት ኦባማ አስተዳደር ይህን አጥብቆ ይቃወማል። ውጭ ጉዳይ ሚኒስትር ኬሪ በዚሁ ለአልሁራ በሰጡት ቃለ ምልልስ አንዳንድ ወጣት የመካከለኛው ምስራቅ መሪዎች አካባቢውን የሚያናጋውን ነውጠኛ ቡድን ለመጋፈጥ ቆርጠው ተነስተዋል ብለዋል። የአረብ ኤሚሬቶች አልጋ ወራሽ ልዑል ሞሐመድ ቢን ዛይድ በጣም ጥሩ ራእይ ያላቸው ለአካባቢው፣ እርሳቸውና ወንድማቸው ሽብርን በመዋጋትና በኤነርጂ ጉዳዮች አስደናቂ የሆኑ ተቋማትን መስርተዋል። አልቃይዳንና ዳይሽን ለመቋቋም የመሪነቱን ቦታም ይዘዋል። ሌሎች የአካባቢው አገሮች መሪዎችም እንዲህ አይነቱን አመርቂ እርምጃ እንዲወስዱ ዩናይትድ ስቴትስ ታበረታታለች ብለዋል ኬሪ። እስላማዊ መንግስትን ከአካባቢው ለማስለቀቅ በሚደረገው ውጊያም የኢራቅን አስተዋጽኦ ጠቅሰው በአገሪቱ የፖለቲካ ቀውስ መከሰቱ ግን አሳሳቢ ነው ብለዋል። የተባበሩት መንግስታት ድርጅትና ዩናይትድ ስቴትስ ይህ የፖለቲካ ቀውስ ጂሃዲስቶችን በመዋጋት ጥረት ላይ አሉታዊ አንድምታ እንዳይኖረው ስጋታቸውን ገልጸው ገልጸዋል። የዩናይትድ ስቴትስ ምክትል ፕሬዚደንት ጆ ባይደን ስለ ኢራቅ በሰጡት አስተያየት በሀገሪቱ ጸጥታን፣ ሁሉ አቀፍ የሆነ የፖለቲካ አሰራር አስፈላጊ መሆኑን ተናግረዋል። ይህ የአሜሪካ ድምጽ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ዝግጅት ነው አስተናጋጆች ሰለሞን ክፍሌና ቆንጂታ የነን እስከ ምሽቱ አራት ሰዓት ድረስ ከእናንተ ጋር እንቆያለን። ወደ ሁለተኛው አጋማሽ ቅንብሮች በቀጣዩ በገና እንሻገር። አባታችን በሰማዮች ላይ ያለ ተለይቶ

ታሊነትም ክብርም ናቸውና አንተ ገንዘቦች ሁሉም ለዓለም ወላለም ዓለም አሜን። የተላከው ቅዱስ ገብርኤል ከጌታ ሰላም ለኪ ብሎ በሰጠሽ ሰላምታ እኔ ባሪያሽ ልብሴን ስታጠቅ ስፈታ ሰላም ልልሽ ይገባኛል ጧት ማታ ማርያም ሆይ መቤቴ ሆይ ድንግል እንዳለሽ ቅዱስ ገብርኤል ሰላም ሰላም ለኪ እንዳርሶ ሎንም የጠፋልሽ የነፍሴ ስጋ። አድማጮች አሁን የፋሲካ ገበያ በአዲስ አበባና መቀሌ ቻችን በየቦታው እየተዘዋወሩ ሸማቹንና ነጋዴውን አነጋግረዋል። በቅድሚያ ወደ አዲስ አበባ ይሆናል የምናመራው። በኢትዮጵያ ክርስትና እምነት ተከታዮች ዘንድ ከፍ ባለ ደረጃ ከሚከበሩ በዓላት አንዱ ትንሣኤ ነው። የዚህ ዓመታዊ በዓል አንዱ ገጽታው ደግሞ የሁለት ወር ጾም አብቅቶ መፈሰኩ ነው። በፍስኩ ደግሞ የዶሮው የእንቁላሉና የበጉ እንዲሁም ሌሎች ገበያ ይደራል። መለስካቸው አምሃ ተከታዩ የጎበኛውት ገበያ በአዲስ አበባ ከሚገኙትና ትልልቅ ከሚባሉት አንዱን ሳሪስን ነው። መጀመሪያ ቀናውት ወደ በክተራ ነበረ። እያንዳንዱ ነጋዴ የሚሸጣቸውን በጎችና ፍየሎች ለይቶ ለብቻ ያቆማል። መጀመሪያ አጋጠመኝን ጠየቅኩት። የወንድሜን ስም አልባል። የዘንድሮ የፋሲካ የበግ ገበያ ምን ይመስላል? ታስተያየት። የዘንድሮ ገበያ ዋጋው ቆንጆ ነው። አነስተኛ በግ መካከለኛም። አነስተኛው ስንት ነው? አነስተኛው እስከ 14 14 ማለት 1400 ነው። መሀከለኛ ወደ ስንት ነው የሚያወጣው? መካከለኛ አስራ ስምንት ሺህ በላይ የለም። እውነት የለም። ሲጠሩ ሰማሁ ጥሪያቸው። ጥሪ አንዳንድ ይጠላል፣ አንዳንድ ማይጠላ አለ። እንደ ገበያኛ ነው፣ እንደ ህብረተሰቡ ነው። ባለፈው ገና አመታ ነበር። ለዚህ ከገና እና ከገጠርም ሲመጣ ትራንስፖርት ከሲ ያው ያው በጉ ይጨምራል፣ ትንሽ ይጨምራል። ገዝተው ነው። እርሶ ስም ማን ይባላል? አልታዩ ገዛው። ጥሩ ነው። ገበያው እንዴት ነው? ደህና ነው። ምንም አይደም። ብዙ ጊዜ እንደዚህ በዓመት ማለት እኔ ይገዛለሁ እኛ

<applause> سمو ما وغني سمت نو تلك سمت شارت تلك, تلك

የበጎ ዋጋ እንዴት ነው? ለባንት አስተያየት በጣም አሪፍ ነው። ምን ያህል ይሆናል? አሁን ትልቅ የምትለው ብር ትልቅ በጣም የሚባለው ማካከለኛ የምትለው ስንት ነው? እስከ ሺ አምስት እስከ ሺ ስምንት ትንሹ፣ እስከ አንድ ብር እነዚህ በጎች ግን የተለዩ ይመስላሉ። ሁኔታ ከየት የሚመጡ ናቸው? የጅማ በጎች ናቸው። የጅማ በጎች ናቸው። እነሱ ከፍተኛ ነው የሚያውጡት። እንዴት ነው ማዋጋቸው? ዋጋቸው ከፍተኛ ነው። የተለየ ነው። ትልቆች ናቸው። ሽንጣም ናቸው። የተለዩ ናቸው። ባለፈው ገና ና በአሁኑ በፋሲካ ያለው ገበያ ስታዋድረው እንዴት ነው ዘንድሮ? በጣም አሪፍ ነው። የዚህኛው ፋሲካው ይሻላል። ይሻላል ከገናው ይሻላል። በጣም ምርጥ ነው ማለት ዝቅ ብሏል ማለት ነው። ከሌላ ጊዜ ብታያቸው በጎች በጣም በጎቹም የተሻሉ ናቸው። በዋጋቸውም ጥሩ ነው ማለት ነው። በጣም አመሰግናለሁ። እግዚአብሔር ይመስገን ልበል። አቶ አምሳሉ ማሁ ይባላል። እዚህ የመጡት የአመት ባለ ገበያ ለማየት እና በግ ለማየት ነው ለማየት። እንዴት ነው ካዩት አንጻር ዋጋ ምን ይመስላል? አዎ ካየነው አንጻር ዋጋዎች ትንሽ ወደ ቄራ ሄጄ አይቼ ነበር። አሁን ሳሪስ አካባቢ ስመጣ ምናልባት ወደ ሳሪስ ትንሽ የተሻለ ይመስላል። ከባለፈው አመት ደግሞ ዘንድሮ ትንሽ ጨምሯል። አሁን ፍየሎች ወጎች የሚጠይቁት ነገር በጣም ኦቨር ነው። ምን ያህል ይሆናል? አሁን ትልቁ ፍየል ነበር የጠየቁት። ትልቁ የሚባለው ሶስት ተኩል አራት ተኩል አራት ሺህ አምስት መቶ በጣም መካከለኛ እስከ ሁለት ሺህ ሰባት መቶ ከዛ በታች እስካሁን አላየንም። ምናልባት አነስ ያለ ካልሆነ በስተቀር ከገና ጋር ሲያስተያየት እንዴት ነው? በገና ይሻል ነበር። አሁን ትንሽ በጣም ከባድ ነው ያለው ሁኔታዎች ትንሽ ወበር ሆኗል። ምናልባት ይህ ነገር እየታየ ከአደራደር እየጨመረ እንጂ የቀነሰ ሄድ ነገር መልካም በዓል። እሺ አሜን ለሁላችን። ከዚያም ወደ ዶሮ ተራ ስንት ነው ዶሮ? ትልቁ ዶሮ ሁለት መቶ የፈረንጁ ነው፣ የፈረንጁ። እንኳን አደረሰ። ስሙን ማለበል ጌታ አሸናፊ። ስንት ስንት ገዙ? ሶስት ከሀምሳ አንዱ በጣም ብዙ ነው። ተወዷል። ካም ነው። ከገናም ወዲህ አልተወደደም። ዶሮ ስንት ገዙ? ዶሮ ትንሽ ጨምሯል። ሁለት ከአርባ ሁለት ከአርባ ዶሮ ጨምሯል ጨምሯል። ብዙ ጊዜ እንደዚህ ሲያዩ ከፍና ዝቅ አለ ወይንስ ሁልጊዜ ይወጣል? አለ ሰማይ ቅቤ የሸኖ እስከ ሁለት መቶ ብር እንደሚሸጥም አይቻለሁ። ትልቁም የቅቤ ዋጋ ይሄው ነው። መልካም የፋሲካ በዓል ለመላው የክርስትና እምነት ተከታዮች። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን እናመሰግናለን። ወደ መቀሌ ስንዘልቅ ደግሞ የመቀሌው ዘጋቢያችን ግርማይ ገብሩም በተመሳሳይ ገበያውን ሲያዳርስ ነው የዋለው። ተከታዩን ልኳል። እንግዲህ እዚህ መቀለ ከተማ ውስጥ መንገድ ዳር ላይ ቁጭ ብለው ይህንን የብሔራዊ ሎተሪ ትኬት እየሸጡ ነው የሚተዳደሩት። የአመት በዓል ዝግጅት እንዴት ነው? ጥሩ ነው እና አሁን ይህንን ትኬት ሸጠው አመት በዓል እንዴት ለማሳለፍ ነው የተዘጋጁት? እኔ ጥሩ ነ መጠጥ አልጠጣም። ምን አለ እንደው ያቺ ባኒ በቃ ዳቦ፣ ወጥ እራሴ እሰራለሁ። በዚህ ነው። ምና ምን ለመግዛት ነው ያሰቡት በዚሁ አመት በዓል? ምን ልግዛ? ምንም ዶሮ ነው ወይስ ስጋ ነው ወይስ ምንድን ነው? አይ ዶሮም አልገዛትም። ምንድን ነው የሚገዙት? የከብት ስጋ ነው እንጂ የበግም ሲሸጥ አይቼ አላውቅም። ምን ያህል ኪሎ ነው የሚገዙት? ግማሽ ለአመት ባሉ ይበቃል። በቂ ነው። በሶስት ቀን አልፈጀውም ወጡ። አቦይ ግርማ እንግዲህ እንኳን አደረሰዎት። እንኳን አብሮ አደረሰን። ልምላ ኢትዮጵያ ህዝብ ሰላም ይግበረል ነው። አሜን። በጣም አመሰግናለሁ። እንግዲህ አሁን አንድ መንፈሳዊ መዝሙር ቤት ውስጥ ገብተናል። እንኳን አደረሶት። ማልበል እንኳን አውሮ አደረሰን አዎ አባባላለሁ። እንዴት ነው የበዓል ዝግጅት? ሽሩባት ሰርተሻል መሰለኝ፣ በጣም ቆንጆ ነው። ተሸፍኗል። መቼ ነው የሚገለጠው? ሰንበት ቀን ነው የሚገለጠው። እሺ፣ የዓመት በዓል ዝግጅትም እንዴት ነው ለማሳለፍ ያሰቡት? እስኪ ንገሩኝ። እኔ በጣም እግዚአብሔር ይመስገን፣ በጉጉት ነው የምጠብቀው ያለሁት እና እግዚአብሔር እንደ ፈቃዱ ጥሩ እንዲያልፍ ነው። ሰው እንዴት ነው ይህን አሁን የስቅለት ካሴት ወይም ሌሎች ሞዝ ሙሮች ይገዛል። አዎ የስቅለት ካሴት በብዛት ነው የሚሸጠው። አሁን ማለት ነው አመት ባለቤት እንዴት ነው የሚያሳልፉት? እስኪ ይንገሩኝ። ባለቤት ካለት ልጆች ካሉ እንዴት ነው የምታሳልፉት? እስኪ ይንገሩኝ ባጭሩ። እኛ ከቤተሰብ ጋር አብረን ከጎረቤት አብረን ነው የምናሳልፈው እና በደስታ በጣም ጥሩ የሆነ እንትን ነው የምናሳልፈው። እንግዲህ ዛሬ ስቅለት ነው፣ መዝሙር ቤቱም ተከፍቷል። መቼ ነው የሚዘጋው? ወደ ቤተክርስቲያን መቼ ነው ምትሄጅ? አንድ ስድስት ሰዓት ነው የሚሄዱት። ስድስት ሰዓት እንኳን አደረሰሽ። እንኳን አብሮ አደረሰ። የበረከት አባት ለዶኪ ማሰርግ በቃና ገሊላ ከእናቱ ከእመቤታችን ና ከቅዱሳን ሐዋርያት ጋር ተገኘ ውሃውን ወደ ወይነ ጠጅ ይለወጠ ስለ አይነ ብራ ስለመቤት ስለ ድንግል ማርያም ስለመቤታችን እህታችን፣ እንግዲህ መንገድ ላይ ቁጭ ብላ እየለመነች ነው ያለችው። እንኳን አደረሰሽ። እንኳን አብሮ አደረሰ። አመት በዓል እንዴት ነው? እኔ ምን ሀገር ብሎ ይግባ ሳለ ሀገር ምን፣ እነሱ የሚበሉት እንበላለን፣ እነሱ የሚጠጡት እንጠጣለን። ያው ሀገር ብሎ ይግባ። ሀገሩ ነብሳዊ ነው፣ ጸዳቂ ነው። ይሰጠናል፣ እንበላለን። በዚህ አመት በዓል እንደዚሁ ለምነሽ ያገኘሽውን ሳንቲም ከቤተሰብ ጋር ይበቃቸዋል። አመት በዓል ያው ገዝተን እንበላለን። ምንድ ነው የምትገዙት? ያው እንጀራ ገዝተን ነው ምንበላ። ያው የሰራናትን ለሆዳችን ደለት ነው ምንበላ። ያው በየቀኑ ቁጭ እንዳለን የሚገኝበት ሰዓትም አለ፣ የማይገኝበት ቀንም አለ። ናመስ በዓሉ እንዴት ነው? እንኳን አደረሰ ሸጋ ነው። ያው እንደ ጓደኞች አይደለሁም ብዬ ነው እንጂ አውዳመት በጣም ሀሪፍ ነው። ግን እኔ ራሴን አንዳንድ ጊዜ ሳስበው በጣም ሕሊና ውስጥ ላይ ስገባ በጣም ነው በቃ የምናደደው ይሰማኛል። ምክንያቱ ነው የሚሰማ እንደ ሰዎቹ እኩል ሁኜ ተፈጥሬ ሳበቃ ከጓደኛ በታች ውዬ እንደዚህ ከመንገድ ቁጭ ብዬ ዝም ብዬ የፀሐይ ረኛ ሁኜ መቅረት ነው በጣም ማዝነው፣ እንጂ ሀገር በጣም ሀሪፍ ነው። እንዲያውም ተባባሪ ሀገር ነው። ይሄ ሀገር በጣም ለአካል ጉዳተኛ በጣም ነው የሚተባበር። እንግዲህ እንኳን አደረሳችሁ፣ እንኳን አብሮ አደረሰነ Oh, እስኪ አባት አሁን ዶሮ ገበያ ውስጥ ነው ያለ፣ ነው ዶሮ እየሸጡ ነው ያሉት። የዶሮ ዋጋ እስኪ ንገሩኝ። ትልቅ ቢሆን ቅተሚት በት መቶ፣ ሁለት መቶ፣ ትንሽ ሞተ ብር እና፣ ኑሮ እንዴት ነው? ኑሮ ጥሩ ነው። አመት በዓል እንዴት ነው? ጥሩ ነው። ጥሩ ምንም ጥሩ ነው። እንኳን አደረሶት። አሜን እንኳን አደረሰዎት። እንኳን አብሮ ደረሰን። እስኪ ማን ልበል? አልማዝ አመት ባሉ፣ እንዴት ነው ዝግጅቱ? እንዴት ነው ዝግጅቱ? ቆንጆ ነው። ገበያው እንደሚታይ ነው። የዶሮ ዋጋውን ትንሽ ከበድ ይላል። በጣም ውዱ ነው ያለው ትልቅ የሆነ እስከ ሁለት ዘጠና ሁለት ሰባ ይላሉ። ከዛ ትንሽ አነስ ያለ ደግሞ ሁለት ከሀምሳ ሁለት ከአርባ። እርሱ አሁን በምን ያህል ዋጋ ነው የመግዛት አቅም ያለሁት? የእኔ አቅምማ እስከ ሞቶ ሰባ ና ሞቶ ሀምሳ ነው የሚለው እኔ ግን እኔ ካሰብኩት በላይ ነው የሆነው የዶሮ ዋጋው። እስካሁን አላገኘሁም አላገኘሁም። እንዴት ነው ግን ቤት ያለው ዝግጅት ምን ይመስላል? በጣም ቆንጆ ነው ማለት በአቅማችን እየተዘጋጀን ነው ያለነው። ቆንጆ ነው ምን አዘጋጅ እስኪ ቤት አሁን ቤት ያፈራው ነው እንጂ የሚዘጋጀው ዛሬ እንግዲህ አርብለት ነው የተገናኘ ነው የስቅለት በዓል ነው አሁን ማ ስቅለት ነው አሁን የስግደት ሰዓት ነው ያለው አሁን ቤተክርስቲያን ሄደን ሰግደን መጥተን ቤት ያፈራውን አዘጋጅተን እንበላለን ማለት ነው ነገስ ነገም እንደዛው የህብስ መጋገር ዝግጅት ያስሄዛው ምናምን ዝግጅት እናደርጋለን። እሁድ ማለት ነው እሁድ ከቤተሰብ ጋር ከቤተሰብ ጋር እናሳልፈዋለን፣ በደስታ በሳቅ በጨዋታ ማለት ነው። ወይዘሮ አልማዝ እንኳን አደረሰት። እንኳን አውራ ደረሰን። አሁን መቀለ ከተማ ውስጥ ወደ ተለያዩ አካባቢዎች እየተዘዋወርን ሰዎች ለአመት በዓል እንዴት እንደተዘጋጁ እየጠየቅን ያለ ነው አሁን ደግሞ ቤተ አብርሃም ባህላዊ የምግብ አዳራሽ ውስጥ ነው የምንገኘው። እንኳን አደረሳችሁ ይላል። እንኳን አብሮ አደረሰን። እንኳ እንኳን አብሮ አደረሰ። እስኪ እንዴት ነው? ለአመት በዓል ምን የተለየ ዝግጅት አላችሁ? የሁለት ወር ሙሉ የጾም ምግብ ብቻ ነው ዝግጅት የነበረን። አሁን ግን በጥሩ ሁኔታ በቃ የፍየልና የበግት ሳጠስ ሰው እየጠበቀው ስለሆነ በጥሩ ሁኔታ ተዘጋጅተን እየጠበቅን ነው። ለዓመት በዓል ተብሎ ልዩ የሆነ ዝግጅት ያደረጋችሁት ነገር አለ? አሁን በጥገና ነው የነበር ማለት በአዲስ መልክ ነው ተዘጋጀና፣ ምክንያቱም ፋሲካ ሰዓት ብዙ ሰው ስለምንጠብቅ በአዲስ መልክ ነው የሰራ ነው ቤት። እንኳን አደረሰ እንኳ ብር አደረሰ። ብርሃኑ ገዝሙ እባላለሁ። አሁን እንግዲህ የበጎች ገበያ ውስጥ የተገናኘ ነው እና እንዴት ነው አመት በዓሉ? እንዴት ዋዜማው እንዴት እያየት ነው? አሪፍ ነው የሚመስለው፣ ግን እስኪ አሁን ገና እየገባን ስለሆነ ልንገዛ ይሆናል ልንገዛ ይሆናል ነው። የበጎቹ የፍየሎቹ ዋጋ እንዴት አየው? ብርሃኑ ከአምስት ሺህ በላይ ነው የሚጠሩት ገና የሆነ ሙጉት ፍየል የበጉም እንደዛ ይጣላል። ተመጣጣኝ ነው። በግና በአሁኑ ሰዓት ሙኩት ከፍተኛ ዋጋ ይጠይቅ ያገኘው ምን ያህል ነው? አምስት ሺ አምስት መቶ ብር መካከለኛ ውስጥ መካከለኛ እስከ ሶስት ሺ ብር። በጣም የወረደች ደግሞ ምንም የሌላት በግ ሆነች እስከ አንድ ሺ ብር እና አሁን አንተ ገዝተሃል? ገና ነኝ። እየመረጥኩ ነው ገና አልገዛው። እስካሁን ሊደፍር አልቻለም። የአመት በዓል ዝግጅቱ በአጠቃላይ እንዴት እየሄደልህ ነው? እስካሁን ያለው ጥሩ ነው፣ ውድነት ካልሆነ በስተቀር ደህና ነኝ። እንግዲህ አሁን የበሬዎች ገበያ ውስጥ ነው ያለ ነው እና ዋጋቸው እንዴት ነው እስኪ ንገሩ። ዋጋው ከፍተኛ ሆነ አስራ ሁለት ይሄዳል አስራ ሁለት

እና እንዴት ነው ይሄ አሁን ከአምናው ጨመረ ወይስ ቀነሰ? ጥሩ ገበያ ነው የሚባለው? የተረጋጋ ነው፣ ጥሩ ገበያ ነው። መካከለኛ ነች። ከአምናስ ለውጥ አላሳየም? አልጨመረም፣ አልጨመረም። እስኪ አንድ ወንድማችን ደግሞ አግኝቻለሁኝ። ሙሉ ስምህን ትነግረን እና ይህንን አመት በዓል እንዴት ለማክበር ነው ተዘጋጅተህ ያለኸው? ኪዳኔ ብርሃኔ ይባላለሁኝ የግል ሰራተኛ ሲሆን እንደጋ ደግሞ በመንፈሳዊ የነገረ መለኮት ምሉቃን ማህበር የትግራይ ቅርንጫፍ የህዝብ ግንኙነት ነው የማገለግለው አመት በዓል ለኔ በይበልጥ የትንሣኤ በዓል እግዚአብሔር አለምን ያዳነበት በዓል ስለሆነ ልዩ በዓል ነው ስለዚህ ይህ በዓል መከበር ካለበት ሀምሳ አምስት ቀናቶችን ጾመን እንደምንፈስከ ሁሉ ምንም ነገር ደግሞ ሳይኖራቸው ተጠቅለው የሚተኙ ሰዎች አሉ። ምንም ነገር የሚበሉትና የሚቀምስታተው። ስለዚህ በተቻለን መጠን እነሱ የምንጎበኝበት። በሆስፒታል የወደቁ ሰዎች አሉ፣ በጠበል ያሉ ሰዎች አሉ፣ በእስር ቤትም ያሉ ሰዎች አሉ። ለነኚህ አመት በዓላቸው ነው። ክርስቶስ ለነሱም ጭምር ነው የተነሳው። እነሆ እነሱ ልናስባቸው ይገባል ማለት ነው። አመት በዓል ሊሆን የሚችለው እነኚህ ስናስብ ነው እንጂ ሌላም ቀንም አመት በዓል ነው እንደዚያ ካሁኑ ካለን ትንሽ የምናካፈላቸው ከሆነ አመት በዓል ይሆናል። የምንተሳሰብ ከሆነ ብቻ ነው አመት በዓሉ አመት በዓል ሊሆን የሚችለው ነው። ስብ ኪዳን እንግዲህ እንኳን አደረሰ እንኳን አብሮ አደረሰን። ጌታ በእደ ዮሐንስ በዮርዳኖስ ተጠመቀ። በዚያም የእዳ ደብዳቤያችንን ፋቀልን። ለአሜሪካ ድምፅ፣ ግርማ ገብሩ ከመቀለም መለስካቸው አማሃና ግርማይ ገብሩን ለዘገባዎቻቸው እናመሰግናለን። ወደ ቀጣይ ሳምንታዊ መደበኛ ቅንብር እንሸጋገር። ኢትዮጵያ በጋዜጦች ይላል። አዘጋጅና አቅራቢ አዳነች ፍሳሐይ ናት። አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። በጋምቤላ የሰፈነው ውጥረት፣ በደናከል የአየር ሁኔታ ላይ የሚደረግ ጥናት የአፍሪቃ አማካኝ ዕድሜ ከፍ እያለ መሄዱ ተገለጸ የሚሉት ርዕሶች ነው በዛሬው ቅንብራችን የምንመለከተው። የኒውዮርክ ታይምስ ጋዜጣ ድረገጽ በጋምቤላ አካባቢ ስላለው የውጥረት ሁኔታ ሲዘግብ፣ ሳይመን ቲዮን የተባለ የ29 ዓመት ዕድሜ ኢትዮጵያዊ ኒውዮር ሆስፒታል ውስጥ በመታከም ላይ ያለውን ዘመዱን ለመጠየቅ ሄዶ ከሆስፒታሉ መውጣት እንዳስፈራው መናገሩን ጠቅሷል። በመታከም ላይ ያለው ዘመዱ የቆሰለው ከደቡብ ሱዳን ላሞች ለመዝረፍ ገብተው በመቶዎች የሚቆጠሩ ኒዮሮችን በገደሉበት ወቅት ነው። አሁን ደግሞ ኒዮሮች በሌሎች ኢትዮጵያውያን ኢላማ በመደረጋቸው ከሐኪም ቤቱ ግቢ ከወጣ ደገኞች ይገድሉኛል ማለቱን ድረገጹ ገልጿል። ደገኛ የሚሏቸው የሌሎች የሀገሪቱ ማዕከላዊ ክልል ነዋሪዎች ዝርያ ያለባቸውን እንደሆነ ዘገባው ጨምሮ ገልጿል። ጋምቤላ ውስጥ በኒዮሮችና በደገኞች መካከል ብዙም ውጥረት አልነበረም ይሁንና የአንድ ለትርፍ ያልቆመ ድርጅት ሾፌር በያዝነው ወር ኒዮሮች በሚበዙበት የስደተኞች ሰፈር ሁለት ልጆችን ገጭቶ በመግደል አምልጧል ከተባለበት ጊዜ አንስቶ ሁኔታዎች ተቀይረዋል በሁኔታው የተቆጡ ኒዮሮች በስደተኞቹ ሰፈሮች አካባቢ አስር የሚሆኑ ደገኞችን ገደሉ ግጭቱ የተካሄደው ኢትዮጵያውያን ከሱዳን በገቡ ሙርሌዎች የተጠለፉበትን 102 የሚሆኑ ኒር ልጆችን ለማስመለስ በሚደረገው ጥረት ዙሪያ በተባበሩበት ወቅት ነው ሲል የኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣው ጽሁፍ ጠቁሟል። ግጭቱ የተካሄደው ኢትዮጵያውያን ከሱዳን በገቡ ሙርሌዎች የተጠለፉትን 102 የሚሆኑ ኒውዮር ልጆችን ለማስመለስ በሚደረገው ጥረት ዙሪያ በተባበሩበት ወቅት ነው ሲል የኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣው ጽሁፍ ጠቁሟል። ፖፑላር ሳይንስ የተባለ በአሜሪካ የሚታተም ስለ ሳይንስና ቴክኖሎጂ የሚዘግብ መጽሔት ድረገጽ በበኩሉ ስለ ደንከል ሸለቆ ጽሑፍ አቅርቧል። ፊሊፔ ጎመዥ ጎመዥ በተባሉ አስትሮባዮሎጂስት ማለት በመሬትና ከመሬት በላይ ስላለው ህይወት አመጣጥና አዝጋሚ ለውጥ እንዲሁም ስለ መጻዊ ዕድል ጥናትና ምርምር በሚያደርጉ ጠቢብ የተመራ ቡድን ደንከል ሸለቆን ለማጥናትና ካርታ ለማንሳት በያዝነው ወር የሶስት ቀናት እሰሳ ማካሄዱን ድረገጽ ጠቁሟል። ጎሜዥ ቼንትሮ ደ አስትሮሎጂያ የተባለው ማድሪድ በሚገኘው ማዕከል የሚሰሩ ናቸው። ኢትዮጵያንና ኤርትራን በሚያዋስነው ድንበር ላይ የሚገኘው ደንከል ሸለቆ ውብ የሆነ አቀማመጥ አለው። ይሁንና እዛ ለመድረስ አደገኛ ነው ካለ በኋላ ጽሑፉ የአካባቢው ሙቀት ቀን ላይ 107 ዲግሪ ፋረንሃይት እንደሚደርስ ይገልጻል። አየሩ ደረቅ ነው። ሳልፈር እና ክሎሪን የተባሉ በካይ ንጥረ ነገሮች ትነት አካባቢውን አልብሶታል። አየሩን ያለበሰው ትነት የሚመጣው በአካባቢው ከከርሰ ምድር ፈንቅሎ በሚፈላው ትኩስ ውሃ ሲሆን፣ አጠገቡ የደረሰ ሰው ሳምባ በወላፈኑ ይለበለባል ይላል። ከባህር ጠለል 328 ጫማ ዝቅ ብሎ የሚገኘው ደንከል ሸለቆ እሳተ ጎመራ የማይለየው የጨው ነጋዴዎች የሚያዘወትሩትና ጀብደኞች ለጉብኝት የሚመኙት አካባቢ ነው ይላል ፖፕላር ሳይንስ የተባለው የሳይንስና ቴክኖሎጂ መጽሔት ድረገጽ አካባቢው ምቹ ባይሆንም በሌሎች ፕላኔቶች ያለውን ህይወት ለመረዳት ያግዘናል ይላል ጽሁፉ። ተመራማሪው ቡድን ደንከል ድረስ ሄዶ ጥናት የሚያካሂደው በእንደዚህ አይነት ሙቀትና የመርዛማ ንጥረ ነገሮች ትነት ባለበት አካባቢ ያለ ኑሮን በማጥናት ሰዎች በቋሚነት ሊኖሩበት ባይችሉም እንኳን ህይወት ሊያብብባቸው የሚችሉ ሌሎች ፕላኔቶች ይኖሩ እንደሆነ ለመገንዘብ እንደሚረዳ ድረ ገጹ ገልጿል። ንጥረ ነገሮችንና የጂኦ ኬሚካል ይዘቶችን ከለየን በኋላ ምን አይነት ቁሳቁሶችና ባክቴሪያዎች እንዳሉ ለማወቅ እንችላለን ብለዋል ጎመጅ ሲል ፖፑላር ሳይንስ የተባለው መጽሔት ድረገጽ አስገንዝቧል። የፋይናንሻል ታይምስ ጋዜጣ ድረገጽ ደግሞ የአፍሪቃ ሀገሮች ህዝቦች አማካኝ ዕድሜ ከ2000 ዓ.ም አንስቶ በ15 ዓመታት ጊዜ ውስጥ ማለት ነው ከ20 እስከ 42 ከመቶ ከፍ ማለቱን ጠቁሟል። ካለፈው ዓመት ወዲህ የአፍሪቃ እርገት የሚለው አባባል አጠያያቂ እየሆነ መጥቷል። የዓለም የገንዘብ ድርጅት ከሰሃራ በመለስ ባሉት የአፍሪቃ ሀገሮች የኢኮኖሚ እድገት በያዝነው ዓመት ወደ ሶስት ከመቶ ይወርዳል የሚል ትንበያ አሰምቷል። የኢኮኖሚው እድገት እንዲህ ዝቅ ሲል በ16 ዓመታት ውስጥ ለመጀመሪያ ጊዜ እንደሆነ ገልጿል። የሞ ኢብራሂም የመልካም አስተዳደር መለኪያ በዓለም ደረጃ የገንዘብ ቀውስ ከተከሰተበት ጊዜ አንስቶ የአፍሪቃ መልካም አስተዳደር መውረዱን ገልጿል። ዓለም አቀፍ የገንዘብ ድርጅትም የኢኮኖሚ እድገታቸውን የህዝቡን ኑሮ ለማሻሻል ያዋሉት የአፍሪካ ሀገሮች ጥቂቶች መሆናቸውን ጠቅሷል። የወቅቱ የአፍሪካ እድገት ያሽቆለቆለውም ለእድገቱ መሰረት የሆነው ዋጋው እየናረ በሄደው የሸቀጣሸቀጥ ገቢ ምክንያት እንጂ በአፍሪካ ሀገሮች ኢኮኖሚ ዘላቂ የሆነ መዋቅራዊ መሻሻል ስላለ አይደለም የሚል እምነትም አስከትሏል። ይሁንና የአፍሪካውያን አማካኝ ዕድሜ እንዲህ በሚያስገርም ሁኔታ ከፍ ማለቱና በርካታ የአፍሪካ ሀገሮች የቢልና መሊንዳ ጌትስ ድርጅቶችን በመሳሰሉት ለጋሽ ድርጅቶች እየታገዙ የጤና ጥበቃ ስርዓታቸውንና የህዝባቸውን ደህንነት ለመጠበቅ መቻላቸውን ያሳያል ሲል ኒውዮርክ ታይምስ ጋዜጣ ላይ የወጣው ጽሁፍ ጠቁሟል። የማላዊ ህዝብ አማካኝ ዕድሜ በ14 ዓመታት ውስጥ ከ44.1 ወደ 62.7 ከፍ ማለቱን ዘገባው ጨምሮ ገልጿል። ዛምቢያና ዚምባብዌ በ14 ዓመታት ውስጥ የህዝባቸው አማካኝ ዕድሜ በ38 ከመቶ ጨምረዋል። በኢትዮጵያ፣ በኡጋንዳ፣ በኮንጎ ሪፑብሊክ፣ በኒጀርና በኬንያ የህዝባቸው አማካኝ ዕድሜ ከ20 ከመቶ በላይ ከፍ ብሏል። በአጠቃላይ ሲታይ 37 የአፍሪካ ሀገሮች በ15 ዓመታት ውስጥ የህዝባቸው አማካኝ ዕድሜ ከ10 ከመቶ በላይ ከፍ ብሏል። ከ37ቱም ስላሳዎቹ ከሰሃራ በመለስ ያሉ የአፍሪቃ ሀገሮች እንደሆኑ በ15 ዓመታት ውስጥ ከሰሃራ በመለስ ካሉት የአፍሪቃ ሀገሮች በአንዳቸውም ቢሆን የህዝባቸው አማካኝ ዕድሜ እንዳልቀነሰ የኒውዮርክ ታይምስ ጋዜጣ ድረገጽ ጠቁሟል። ዝቅተኛ አማካኝ ዕድሜ ያላት ስዋዚላንድ ናት። የህዝቧ አማካኝ ዕድሜ በ0.4 ከመቶ ብቻ ነው ያደገው። ሌላዋ በጣም ያነሰ መሻሻል ያሳየችው ደግሞ ደቡብ አፍሪቃ ናት። የህዝቡ አማካኝ ዕድሜ ያደገው በሁለት ነጥብ አምስት ከመቶ ብቻ ነው። እንደ አውሮፓ አቆጣጠር በ1990ዎቹ ዓመታት ዚምባብዌን፣ ቦትስዋናን፣ የኮንጎ ሪፑብሊክን፣ ኬንያን፣ ናሚቢያንና ማዕከላዊ አፍሪቃን በመሳሰሉት የአፍሪቃ ሀገሮች አማካኝ ዕድሜ ቁልቁል ወርዶ የነበረው በኤችአይቪ ኤድስ ምክንያት እንደሆነ በሽታውን ለመከላከልና የታመሙትን እድሜ የሚያራዝም መድኃኒት ከተገኘ በኋላ ደግሞ ከ15 ዓመታት ወዲህ ለአማካኝ ዕድሜ ከፍ ማለት አስተዋጽኦ ማድረጉን ኒውዮርክ ታይምስ ጋዜጣ ላይ የወጣው ጽሑፍ አስገንዝበዋል። ዊሊያም ጃክሰን የተባሉ አንጋፋ የኢኮኖሚ ጠቢብ የአፍሪቃ አማካኝ ዕድሜ መጠን ጎልቶ በሚታይ ደረጃ ከፍ ማለቱ አፍሪቃ በያዝነው ዓመት የጨለመ ትንበያ ቢቀርብባትም ካለፉት 15 ዓመታት ወዲህ በጣም ጥሩ መሻሻል ማሳየቷን ያመለክታል ብለዋል። በመላ አፍሪቃ ተጨባጭ የሆነ የገቢ እድገት ታይቷል። መንግስታትም በጤና ጥበቃ ላይ የተሻለ መድኃኒት ለማቅረብና የተሻለ እቅድ ለማቅረብ የሚያስችላቸው ገቢ አግኝተዋል። በአጠቃላይ ካለፈው አስርተ ዓመት ወዲህ የአፍሪካ ሀገሮች የአስተዳደር ይዘት በጉል በሚታይ ደረጃ ተሻሽሏል ሲሉ ዊሊያም ጃክሰን መናገራቸውን በመጥቀስ ኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣው ጽሑፍ ለንባብ አብቅቷል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩ። ቀጥሎ የሚሰማው ርዕስ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የደቡብ ሱዳን አማጺያን መሪ ሪያክ ማቻር ባለፈው ማክሰኞ በምክትል ፕሬዝዳንትነት ቃለ መሐላ ለመፈጸም በሀገሪቱ መዲና ጁባ ገብተዋል። ደቡብ ሱዳን ውስጥ ሲካሄድ በቆየው የእርስ በርስ ጦርነት ምክንያት በ10 ሺዎች የሚቆጠሩ ሰዎች አልቀዋል። ከሁለት ሚሊዮን በላይ የሚሆኑት ደግሞ ከመኖሪያቸው ተፈናቅለዋል። በመመለሴ ደስ ብሎኛል ብለዋል ማቻር ለጋዜጠኞች በሰጡት መግለጫ። ጦርነቱ አስከፊ ነበር፣ ብዙ ሰዎች አልቀውብናል። አሁን ካደረበት የአእምሮ ቁስል እንዲያገግም ህዝባችንን ማቀራረብ፣ አንድ ማድረግና ማስታረቅ ይኖርብናል፣ ሲሉም ማቻር አስገንዝበዋል። የደቡብ ሱዳን ፕሬዚደንት ሳልቫ ኪር በበኩላቸው ከቃለ መሐላው ስነ ስርዓት በኋላ ባደረጉት ንግግር ያለው አማራጭ ሰላም ብቻ ነው። ህዝባችንን ከተጫነበት ግጭት ጋር በተያያዘ ከደረሰበት የማይገባው ስቃይ ልናድን የምንችለው ሰላም በማምጣት ብቻ ነው። ደቡብ ሱዳን ወደ ሰላም፣ መረጋጋትና ብልጽግና ልትመለስ የምትችለው ሰላም በማምጣት ብቻ ነው ብያምናለሁ ብለዋል። ግጭቱ ከሁለት ዓመታት በፊት ታሳስ ወር ላይ የተጀመረው በፕሬዚዳንቱና ምክትላቸው ከነበሩት ሪክ ማቻር መካከል የስልጣን ሽሚያ ከተከሰተ በኋላ ነው። ባለፈው ዓመት ታህሳስ ወር ላይ የተፈረመው የሰላም ስምምነት የ30 ወራት የሽግግር ወቅት እንዲኖር ጥሪ ያደርጋል። በሽግግሩ ወቅት የመንግሥት፣ የተቃዋሚዎች የቀድሞ እስረኞችና ሌሎች የፖለቲካ ፓርቲዎች ተወካዮችን ያቀፈ የብሔራዊ አንድነት የሽግግር መንግስት ሀገሪቱን ይመራል። ከሁለት ዓመታት በኋላ ምርጫ ይደረጋል። ይህ እቅድ ለደቡብ ሱዳን ትልቅ እርምጃ ነው ብለዋል በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሳማንታ ፓወር። ለብዙ ወራት ያህል ሲዘገኝና ሲጓተት ከቆየ በኋላ አሁን ሁለቱም ወገኖች የግልግል መፍትሄ ላይ ለመድረስ በቅተዋል። ደቡብ ሱዳን ከረጅም ጊዜ በኋላ ያገኘችው መልካም ተስፋ ነው ሲሉም ሰማንታ ፓወር ደስታቸውን ገልጸዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ማርክ ቶነር ደግሞ የደቡብ ሱዳን መሪዎች አሁን የቁጥጥርና የግምገማ ኮሚሽን ጥምረት ባስቀመጠው የጊዜ ገደብ መሰረት በሰላሙ ስምምነት ዋና ነጥብ ላይ መሻሻል ለማሳየት የብሔራዊ አንድነት የሽግግር መንግስት መመስረት አለባቸው ብለዋል። የደቡብ ሱዳን መሪዎች ለሀገራቸውና ለሕዝባቸው ጥቅም ሲሉ እነዚህን እርምጃዎች እንዲወስዱ ዩናይትድ ስቴትስ ግፊት ማድረጉን ትቀጥላለች ሲል የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል።